The Voice of America. በምዕራብ ወለጋ መነሲቡና ሰዮኖሌ ወረዳዎች የኦሮሞ ነጻነት ግንባር ሸማቂዎችን በመደገፍ ተጠርጥረው የተያዙ ለወራት በፖሊስ ሳይጠየቁ ወይም ፍርድ ቤት ሳይቀርቡ እንደሚገኙ የቤተሰቦቻቸው አባላት ለአሜሪካ ድምፅ ተናግረዋል። በፖለቲካ አመለካከቱ የታሰረ የለም ያሉት የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ ከተያዙት አብዛኞቹ የኦነግ ሽኔ አባላት ስለሆኑ ወይም ከኦነግ ጋር ግንኙነት ስላላቸው ነው ብለው ዳኛ ፊት ያልቀረቡት ፍርድ ቤት ዝግ ስለሆነ እንደሆነ ገልጸዋል። በሌላ በኩል ደግሞ ሀያ የሚሆኑ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የምስራቅ ወለጋ ዞንና የወረዳ አመራር አባላት ከታሰሩ ከአንድ ወር በላይ ሆኗቸዋል ሲሉ የፓርቲው አስተባባሪዎች አቤቱታ አሰምተዋል። በነቀምቴና ምስራቅ ወለጋ አራት ወረዳዎች ውስጥ የታሰሩት እነዚህ ግለሰቦች ፍርድ ቤት አለመቅረባቸውም ተገልጿል። ናኮር መልካ ዝርዝሩን ይዟል። አቶ አብዲ አብደና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ምስራቅ ወለጋ ዞን አስተባባሪዎች መካከል መሆናቸውን ይናገራሉ። ባለፈው አንድ ወር ከሁለት ሳምንት ገደማ ውስጥ ሀያ የሚሆኑ የኦፌኮ የምስራቅ ወለጋ አራት ወረዳዎችና በነቀምቴም የሚገኙ አመራሮችና የኮሚቴ አባሎቻቸው በመንግስት ፀጥታ ኃይሎች መታሰራቸውን ገልጸዋል። የታሰሩበትን ምክንያት አለመገለጹና ፖሊስ ጥያቄ አላቀረበላቸውም እንዲሁም ፍርድ ቤት አላቀረባቸውም ሲሉ ተናግረዋል። ረካና ወለጋ ኬሳ በፍቃዱ አያና ደበለቴ። ከምስራቁ ወለጋ የኦፌኮ አስተባባሪ የኮሚቴ አባላት መካከል አቶ ፍቃዱ አያና፣ አቶ አለሞሉማና አቶ ሀይሌ ሰለሞንን ጨምሮ በአጠቃላይ አምስት ሰዎች ታስረዋል። በወረዳ ላይ ያሉትን የኦፌኮ ኮሚቴ አስተባባሪዎች በተመለከተም አስተባባሪዎችና አባሎቻችን ታስረዋል። ለምሳሌ ያህል በኑኑ ቁምባ ወረዳ 13 ሰዎች በሀሮሊሙ ላይም የታሰሩ ሰዎች አሉ። እንዲሁም በዲጋ ወረዳ ሁለት ሰዎች ታስረውብናል። በቦንያ ወሼ ወረዳም አንድ ሰው ታስረዋል። መንግስት ሕጉ እንደሚለው በወንጀል የተጠረጠረን ሰው ፍርድ ቤት አቅርቦ ይጠይቃል እንጂ አስሮ ሰውሮና እንግልት እያደረሰበት ለወራት ማስቀመጥ የለበትም ብለዋል። ከወራት በፊት ከታሰሩ የምስራቅ ወለጋ ዞን ኦፌኮ አባላት መካከል 11 የሚሆኑት ባለፈው ወር ውስጥ መለቀቃቸውን የገለጹት አቶ አብዲ ለምን እንደታሰሩም ሆነ ለምን እንደተፈቱ የገለጸላቸው የመንግስት አካል የለም ብለዋል። በዚህ ዙሪያ ማብራሪያ እንዲሰጡን ወደ ዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ በልአሳ ጎበና፣ እንዲሁም ወደ ዞኑ ፖሊስ መምሪያ ኃላፊ ኮማንደር ስፈራ በተደጋጋሚ ብንደውልም ስልካቸውን አላነሱም። በተመሳሳይ ዜና በምዕራብ ወለጋ ሰዩ ኖሌ ወረዳ ከመቶ በላይ ሰው ሰዎች ከታሰሩ ከሁለት ወራት በላይ መሆናቸውን አባታቸው መታሰሩን የገለጹት አቶ እያሱ ለሜሳ የተባሉ ግለሰብ ገልጸዋል። ግለሰቦቹ የታሰሩት በሰዮኖሌ ወረዳ ውስጥ የሚንቀሳቀሱትን የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ ተብለው ቢሆንም ፍርድ ቤት ቀርበው አልተፈረደባቸውም ወይም ነፃናቸው ተብለው አልተለቀቁም ብለዋል። አቶ እያሱ የታሰሩበትም ስፍራ መደበኛ እስር ቤት ሳይሆን በትምህርት ቤቶችና የወረዳው አስተዳደር አዳራሽ ውስጥ ነው ሲሉ ገልጸዋል። እኒሁ ግለሰብ በአጠቃላይ ከመቶ አምሳ በላይ የሚሆኑ ሰዎች በወረዳው የአስተዳደር ጽህፈት ቤት አዳራሽ ውስጥ እንዲሁም በወታደሮች ካምፕ ውስጥ በትምህርት ቤቶች ጭምር ታስረው የሚገኙ አሉ። የታሰሩበት ምክንያት ደግሞ የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ ተብለው ሲሆን የታሰሩ ሰዎች ግን አብዛኛዎቹ አርሶ አደሮችና አዛውንቶች ናቸው ብለዋል። የወረዳው አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ደጋጋ ማመጭ ወንጀል ፈጽሞ እንጂ ሸማቂዎቹን ትደግፋላችሁ ብለን ያሰርነው የለም ሲሉ ተናግረዋል። ይሄኔ ነው ይሄኔ በእኛ በኩል የኦሮሞ ነጻነት ሸማቂዎቹን ከመደገፍ ጋር በተያያዘ ያሰብነው ሰው የለም። ወንጀል በመስራት ተጠርጥረው የታሰሩ ግን አሉ። እነዚህ ሰዎችም ወንጀላቸው ተጣርቶ የሚጠየቁ ይሆናሉ ብለዋል። በዚያው ምዕራብ ወለጋ ዞን መነሲቡ ወረዳ ከአርባ በላይ ሰዎች በመንዲ ከተማ ውስጥ በሚገኘው ወታደራዊ ካምፕ ከታሰሩ አስር ወራት ቢሆናቸውም የጠየቃቸው ፖሊስ የለም፣ ፍርድ ቤትም አልቀረቡም። የሰብአዊ አያያዛቸውንም በተመለከተ ችግር እንዳለ ልንጠይቃቸው ስንሄድ አስተውለናል፣ ያሉት ደግሞ ወንድማቸው መታሰሩን የሚናገሩት አቶ ኦብሲርስቱ ናቸው። የታሰረ ወንድሜ ጌታውን እርስ ይባላል በመንዲ ከተማ ውስጥ በሚገኝ የወታደራዊ ካምፕ ውስጥ ነው ታስሮ የሚገኘው። የተያዘው ጥቅምት 22 2012 ዓ ም ሲሆን አንድ ዓመት ሊሆነው ሁለት ወር ነው የቀረው። ከእርሱ ጋር ወደ አርባ አራት የሚሆኑ ሰዎች ታስረዋል ወይ ፍርድ ቤት አልቀረቡ ወይም ደግሞ አልተለቀቁም። በተለይ ወንድሜና ጓደኛውን የወረዳ አመራሮች ላይ ጥቃት የምታደርሱ እናንተ ናችሁ፣ እናንተ ወደ ፍርድ ቤት አትቀርቡም እንገላችኋለንም ብሎ የጸጥታና አስተዳደር ጽህፈት ቤት ኃላፊው ሲዝትባቸው ነበር ብለዋል። የመንሲቡ ወረዳ አስተዳደርና ጸጥታ ጽፈት ቤት ኃላፊ አቶ ቱጁ ባሟ ወደ ኃላፊነቱ በቅርቡ መምጣታቸውን ጠቅሰው ታሰሩ የተባሉ ሰዎችን በተመለከተ አጣርቼ መረጃውን እሰጣለሁ ካሉ በኋላ ዛሬ ስደውልላቸው መንዲ ከተማ ሄጄ በአካል እንድጠይቃቸው በመግለጻቸው ሀሳባቸውን ማግኘት አልተቻለም። በምዕራብ ኦሮሚያ በብዛት የሚነሱት የስርዓት ቅሬታዎች ላይ ምላሽ የሰጡት የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ አቶ ጅብሪል ማህመድ በምዕራብ ኦሮሚያ የታሰሩ አብዛኛዎቹ የኦነግ ሸኔ አባላት ስለሆኑ ወይም ከኦነግ ሸኔ ጋር ግንኙነት ስላላቸው ነው ብለዋል። በአጠቃላይ ከምዕራብ ኦሮሚያ የተለያዩ ቦታዎች የሚቀርቡ የእስራት ቅሬታዎች ያለምንም ማንገራገር ከጸጥታ ችግር ጋር የሚያያዙ ናቸው። የአካባቢውን ሰላም የሚያደፈርስ ደግሞ ሸኔ ነው። የእስራት እርምጃ የተወሰደባቸው አብዛኛዎቹ እንዲያውም ሙሉ በሙሉ ማለት በሚያስችል ሁኔታ የሸኔ ታጣቂዎችና ከሸኔ ጋር ግንኙነት ያላቸው ሸኔዎቹ በኅብረተሰቡ ውስጥ አስገብተው የሚያሰሯቸው ናቸው። በእነዚህ ሰዎች ላይ የህግ እርምጃ መወሰዱ ጉዳቱ ምኑ ላይ ነው? ከታሰሩ ሰዎች መካከል የተለያዩ ፓርቲ አባላት ሊኖሩ ይችላሉ። እነዚህ ደግሞ ሁለቱም ቦታ የሚረግጡ ናቸው። በአንድ ሀሳባቸው ሰላምን፣ በሌላ ሀሳባቸው ደግሞ ታጥቆ መታገልን ያነገቡ ናቸው። ይህንንም ማየት ያስፈልጋል ብለዋል። በፖለቲካ አመለካከቱ የታሰረ የለም ያሉት ኃላፊው ፍርድ ቤት ዝግ በመሆኑ ወደ ፍርድ ቤት አልቀረቡም ሲሉም አክለው ገልጸዋል። ለአሜሪካ ድምፅ ናኮንበልካ